ወቅታዊ ጉዳዮች ከቤቴ የወጣሁት እጅግ በማለዳው ነው። በአቅራቢያዬ ወደሚገኘው ቦሌ ክፍለ ከተማ በተለምዶ ፊጋ ትራፊክ ሰፈር በሚባለው ምርጫ ጣቢያ ነው የተገኘሁት። 12 ሰዓት መሆኑ ነበር። ፖሊሶች በቅርብ ርቀት ቆመው ይታዩኛል። በርካታ መራጮች በድንኳን ውስጥ ተሰድረው አስመራጮቹ የሚያደርጉላቸውን ገለጻ ሲከታተሉ ደረስኩ። በግራዬ ስምንት የምርጫ ታዛቢዎች ተደርድረው የሚሆነውን በአንክሮ ይከታተላሉ። ከፊት ለፊቴ የድምፅ መስጫ ፕላስቲክ ኮረጆች በአረንጓዴና በወይን ጠጅ የተቀለሙ ተቀምጠዋል። አለፍ ብሎ ሶስት የምስጢር ድምፅ መስጫ መከለያዎች ይታዩኛል። ወዲያውኑ የመጀመሪያዋ ሴት መራጭ ድምፅ ሰጡም። ለእኔም የጋዜጠኝነት ቅድሚያ ተሰጥቶኝ ወደ ውስጥ ተጠጋው ለፌዴራሉ ምክር ቤትና ለአዲስ አበባ ምክር ቤት የሚወዳደሩ እጩዎችን ፎቶ ከምርጫ ምልክታቸው ጋር የያዙ ሁለት አይነት የምርጫ ወረቀቶች ማለትም ለአዲስ አበባና ለፌዴራል ምክር ቤቶች የያዙት የምርጫ ወረቀቶች ተሰጡኝ። ዞር ብዬ ወደ ምስጢራዊ ሳጥን ሄድኩ። ምርጫዎች ያልኳቸው እጩዎች ላይ ምልክት አድርጌ ከወረጆዎች ውስጥ ዶልኳቸው። በዚህ ጊዜ ሁለት ነገሮችን ታዝቤ ያለሁ፣ አንዱ በሰዓቱ ምርጫው መጀመሩን፣ ሁለተኛው ደግሞ ለምርጫ የወጣው ሰው ብዙ መሆኑንና ስነ ስርዓት ባለው መልኩ ተራውን እየጠበቀ መሆኑን። እዚህ እኔ ድምፅ የሰጠሁበት ምርጫ ጣቢያ ያለኝን ቆይታ አጠናቅኬ ወደ ሌሎቹ ምርጫ ጣቢያዎች ቅኝት ላምራ እንቅስቃሴን ጀመርኩ። ከተወሰኑ ደቂቃዎች በኋላ ወደ የካ ምርጫ ክልል 28 አመራሁ። የግልጩ ተወዳዳሪ ዲያቆን ዳንኤል ክብረት የሚወዳደረው እዚህ ምርጫ ክልል በመሆኑ ነበር ወዲህ ያመራሁት። አሁን ሰዓቱ ከጠዋቱ አንድ ሰዓት ከአርባ ሆኗል። ከ150 ሜትር በላይ የሆነ ረጅም ሰልፍ አጋጠመኝ። ይህ ምርጫ ጣቢያ ድንኳን አይደለም አዳራሽ እንጂ። ሰልፈኛ መራጩን አቆራርጬ ወደ ቀጥረ ግቢው ዘለቁ። ሰልፉ ተዘበራርቆ፣ በርካታ አዛውንቶች፣ ጎልማሶችና ወጣቶች በሩ ላይ አቆብቅበው አገኘው። በርካታ ድምፆች ዘግይቶ መጀመር አልነበረበትም ሲሉ ይሰማኛል። አዛውንቶች እንዲቀድሙ አስተባባሪዎች እያደረጉ ነው። ወደ ውስጥ ዘልቅ የገባው እዚህ ያለው የድምፅ መስጫ ሳጥንና የምስጢር ድምፅ መከወኛው ስፍራ ብሎም ምርጫ ታዛቢዎች አቀማመጣቸው ቀድሞ እኔ እንደመረጥኩበት ያለ ተመሳሳይ ነው። ከጠዋቱ ለአንድ ሰዓት አስር ደቂቃ ጉዳይ ድረስ ለመዘግየቱ ምክንያቱን የምርጫ ጣቢያውን አስተባባሪ አቶ ዋንን ላይ ደምለኝ ጠየኳቸውም። በሰዓቱ 12 ሰዓት ለመጀመር ብዙዎቹ ቢገኙም የአንድ ታዛቢ አርፍዶ መምጣት እንዳዘገየው አስረዱኝ። በዚህ ምርጫ ጣቢያ 1296 ሰዎች ተመዝግበው እንደሚገኙ ማከሉልኝ። በተራ ቅደም ተከተላቸው መራጮችን በፍጥነት ለማስተናገድ እንደሚሰሩም ጨምር። የመራጮችን ስሜት ለማወቅ ሁለት ሰዎችን አናገርኩ። ጸጉራቸው ሽበት የወረረው አቶ በሱ ፈቃድ ዳመነ በጠዋቱ ምርጫ ጣቢያው ቢደርሱም በታዛቢው ማርፈድ መረጣው መዘግየቱ ቅር እንዳሰኛቸው አልሸሸጉኝም። ይሁንና ድምፃቸውን ይወክለኛል ላሉት እጩ ሰጥተው መውጣታቸውንና ውስጥ ያለው ነገርም ጫና አልባ እንደነበረው ጉኝ ሌላኛው አመራጭ ወጣት ገነት ተስፋዬ ለአንድ ሰዓት የሚጠጋ ጊዜ የማርፈዱ ጉዳይ ቁብ የሰጣት አትመስልም። ይልቁንም የመጀመሪያዋ በሆነው በዚህ ስድስተኛው ሀገራዊ ምርጫ መሳተፏ ይበልጥ ስሜት እንደ ሰጣት አጫወተችኝ። እርግጥ ከውጤት በፊት መናገሩ ሥነ ምግባሩ ባይፍቅድልኝም ገነት የመረጠችውን ፓርቲ ሁሉ ተንፍሳልኝ ነበር። የየካ ክፍለ ከተማ ምርጫ 28 ወረዳ 12 ረዴት ቁጥር 2 ምርጫ ጣቢያ ቅኝቴን በአጭሩ አጠናቀቄ አሁን ካለሁበት የምስራቅ አዲስ አበባ ጫፍ ወደ ተቃራኒው የምዕራብ አዲስ አበባ ክፍል ላመራ ነው። ወደ ንፋስ ስልክ ላፍቶ ክፍለ ከተማ አሁን ምርጫ ክልል 23 ምርጫ ጣቢያ አምስት ጀነራል ጃገመ ክሎ ጤና ጣቢያ ውስጥ ነኝ። በአንጸራዊነት የእጩዎች ፉክክር ይደረግበታል ከተባሉ ምርጫ ጣቢያዎች ቀዳሚው ይህ ነው። በርካታ የዓለም አቀፍና የሀገር ውስጥ ዘጋቢዎች ቀድመውኝ ተኮልኩለዋል። መንገዱን የተጠማዘዘውን ረጅም የመራጮች ሰልፍ አቋርጬ ብዘልቅም ሁለት ሰዓት ከ15 ላይ እንኳን የድምፅ አሰጣት ስነ ስርዓቱ እዚህ ምርጫ ጣቢያ አልተጀመረም ነበር። መንገዶች ሁሉ ጭርብ ማለታቸው ነው። ቶሎ የደረስኩት የምርጫ አስተባባሪዎች በሰጡት መግለጫ የታሸጉት የምርጫ ወረቀቶች ሲከፈቱ ከቦሌ ክፍለ ከተማው ጋር ተቀያይሮ መገኘቱ ነበር የመዘግየቱ ምክንያት። ስርዓተ አልባ ወከባ ይስተዋላል። የጋዜጠኞች ወዲያ ወዲህ መሯሯጥ፣ የአስተባባሪዎች መጨናነቅ፣ ብሎም የመራጮች ግርታ። የህንችን ምርጫ ጣቢያ እወሯታል። አንዳንድ እጩዎችና መራጮች አልፎ አልፎ ችግኝ በመትከል ጊዜ ለመቆጠብ ቢሞክሩም ከሌሊቱ 11 ሰዓት በፊት መጥተናል ለሚሉት ግን አሁን ሁለት ሰዓት ተኩል ሆኖ መዘግየቱ ረጅ ረጅም ነው። በዚህ ምርጫ ጣቢያ ስምንት ፓርቲዎች ለአዲስ አበባ ምክር ቤት አስራ ሁለት ፓርቲዎች ደግሞ ለፌዴራሉ ፓርላማ ይወዳደራሉ። ለፌዴራሉ ምክር ቤት ፕሮፌሰር ብርሃኑ ነጋ ከኢዜማ፣ ሌላ ሞቱሬ ከብልጽግና፣ ሹመት መለስ ከእናት፣ ዶክተር ብርሃኑ ዘለቀ ከባልደራስ፣ አዲስ መሐመድ ከነእፓና ሌሎች የሚወዳደሩት እዚህ ነው። በሌላ በኩል ለአዲስ አበባ ምክር ቤት ወይዘሮ አዳነቻ አበቤና ዶክተር አብርሃም በላይ ከብልጽግና በስር ላይ የሚገኘው ስንታየው እኩል እና ምን ታምር ላቀው ከባልድራስ፣ ሮሃማ ታፈሰና ትዕግስት ወርቅነህ ከኢዜማ፣ ታደለች ታደሰና ሀብታም ወንድሙ ከእናት፣ እንደዚሁም ሶፊያ ያሲንና ከድር ኢብራሂም ከነእፓ ለውድድር ከቀረቡት የፓርቲ ዕጩዎች መሃል ይገኙበታል። እዚህ ምርጫ ጣቢያ ላይ ሁለት ሰዓት ከአርባ አምስት የምርጫ ስነ ስርዓቱ ከጀመረ በኋላ ፕሮፌሰር ብርሃኑ ነጋና ወይዘሮ አዳነች አበቤ መርጠው ሲወጡ ለጋዜጠኞች አስተያየታቸውን አካፍለውን ነበር። ከእጩዎቹ ፕሮፌሰር ብርሃኑ ነጋና ወይዘሮ አዳነች አበቤ አጠር ያለ አስተያየት በኋላ በቀጥታ ያመራሁት ወደ ቦሌ ስካይላይት ሆቴል የብሔራዊ ምርጫ ቦርድ የጋዜጣዊ መግለጫ ስፍራ ነበር። የኩለ ቀን ውሏቸውንና የምርጫ ሂደቱን አስመልክቶ የቦርዱ ሰብሳቢ ወይዘሮት ብርቱካን ሚዴቅሳ መግለጫ ሰጡን። ጥሩ ቀን ነው ለኛ፣ ለመራጮችና፣ ለፓርቲዎች ለሀገራችንም ሲሉ በጀመሩት መግለጫቸው በአብዛኛው የምርጫ ጣቢያዎች በሰዓቱ መረጣ መጀመሩንና በጥቂቶች መዘግየት ከመኖሩ በስተቀር ሰላማዊ ምርጫ እየተካሄደ ነው አሉን። ቀጥለው በሂደቱ በአንዳንድ ቦታዎች የምርጫ ወረቀት እጥረት እንዳጋጠመና በተለይ ደግሞ በአማራ ክልልና በደቡብ ክልል የታዛቢዎች መዋከብና ድብደባ መፈጸም የተመለከተ በርካታ ቅሬታዎች እንደቀረበላቸው ተናገሩ። ሌሎች ችግሮችንም አከሉ። ወይዘሪት ብርቱካን በ እኩለ ቀኑ መግለጫቸው አጋጥመዋል ያሏቸውን ችግሮች በከሰዓቱ ውሎ ለመፍታት ጥረት እንደሚያደርጉ ገልጸውልን መግለጫቸውን አጠናቀቁም። እኔም ከቀትር በኋላ በቦሌ ዙሪያ በሚገኙ ሁለት የምርጫ ጣቢያዎች ተዘዋውሬ ለመቃኘት ሞከርኩ። ረጃጅም ሰልፎችን በየምርጫ ጣቢያዎቹ አስተዋልኩ። በዋና ጎዳናውም ሆነ በውስጥ ለውስጡ ስጓዝ ከወትሮው በተለየ ከተማችን ጭር ብላ ነበር እየዋለችውም። አመሻሹን ወይዘሪት ብርቱካን ሚደቅሳ በተለያዩ አካባቢ ጎብኚዎች የሚያደርጉትን ቅኝት ለመከታተል አብሮ የመጓዝ እድሉን ካገኙ ጥቂት ጋዜጠኞች አንዱ ሆንኩና ወደ ጀሞ 28 14 ና 42 የምርጫ ጣቢያዎች አብረን ተጓዝን። በእነዚህ ምርጫ ጣቢያዎች በተለይም በወረዳ አንድ ጀሞ 28 14 ና 42 ምርጫ ጣቢያዎች ሁለት ታዛቢዎች ከህግ አግባብ ውጪ የምርጫ ማስፈጸምና መታዘብ ሂደት ላይ በመገኘታቸው ባጃቸውን አስወልቀው ከድንኳን እንዲወጡ አድርገዋል። በተመሳሳይ የምርጫ አስፈጻሚዎች ዋናውን የምርጫ ወረቀት እንደ ማስተማሪያ ወረቀት ሲጠቀሙ በማግኘታቸው እርምት እንዲወሰድ አድርገዋል። ወይዘሪት ብርቱካን በምርጫ ክልል አስራ ዘጠኝ ምርጫ ጣቢያ 16 በነበራቸው ቅኝት ደግሞ የምርጫ ታዛቢ ፈቃድ ወይም ባጅ ሳይኖራት የብልጽግና ታዛቢ ነኝ በማለት የምርጫ ጣቢያ የተገኘችን እንስ በፖሊስ እንድትጠየቅ ለሕግ አካላት አስረክበዋል። ይህንንና መሰል ጉዳዮችን እርሳቸውና ሌሎች ጓዶቻቸው በተለያዩ ምርጫ ጣቢያዎች ቅኝት ካደረጉ በኋላ አስራ ሁለት ሰዓት ግድም ሌላ መግለጫ በኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ በኩል እንዲሰጥ ተደረገ። የወይዘሪት ሶሊያና ሽመልስ የመግለጫ ትኩረት የድምፅ አሰጣጥ ዘግይቶ የጀመረባቸው ምርጫ ጣቢያዎች በመኖራቸው፣ የቁሳቁስ ስርጭት የዘገየባቸው ምርጫ ጣቢያዎች በመኖራቸው፣ እንዲሁም ድምፅ ሰጪው ቢሰለፍም በተመደበው የ12 ሰዓት ጊዜ ውስጥ ሊጠናቀቅ የማይችል በመሆኑ እስከ ምሽት 3 ሰዓት ምርጫው እንዲራዘም ተወሰነም። ይህንን መግለጫ ሰምተን ካጠናቀቅን በኋላ የማጠቃለያ መግለጫ ምሽት እንደሚሰጠን ተገልጾልን በየፊናችን ተሰማራን። መቼ እኩለ ሌሊትም ሆነም ሁሉም የቦርዱ ኃላፊዎች ወደ ጋዜጣዊ መግለጫ ስፍራው መጡም። በመዘግየታቸው ይቅርታ በመጠየቅ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው በሰላም መጠናቀቁን ይፋ አደረጉም። ከ44 ሺ በላይ የአገር ውስጥና ከሁለት መቶ በላይ የውጭ አገር ታዛቢዎች በተሰማሩበት ስድስተኛው አገራዊ ምርጫ በቁሳቁስ እጥረት ምክንያት የሲዳማ ክልል ምርጫ ሙሉ ለሙሉ ማክሰኞ ሰኔ 15 2013 ዓ.ም እንዲ ከናወን እንዲከናወን መወሰኑን ተናግረዋል። ወይዘሪት ብርቱካን የድምፅ አሰጣጡ ቆጠራ ያጠናቀቁት ሁሉ ከዛሬ ሌሊት ጀምሮ በየምርጫ ጣቢያዎቹ እንደሚገልጹ የተናገሩት ወይዘሪት ብርቱካን በቦርዳቸው በኩል በአስር ቀናት ውስጥ ጊዜያዊ ውጤት እንደሚያሳውቁ አብራርተዋል። ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።